Voice of America. Yeah. ሀገሬ እንደ አውሮፓ አቆጣጠር በ2010 የተካሄደውን የዓለም እግር ኳስ ዋንጫ ለማዘጋጀት ስትል ለፊፋ ጉቦ አልሰጠችም ሲሉ የደቡብ አፍሪካዊ ስፖርት ሚኒስትር አበክረው አስገነዘቡ። በአሁኑ ወቅት ድርጅቱ በሙስና ቅሌት በተወጠረበት መካከል ስልጣናቸውን በገዛ ፈቃዳቸው የለቀቁትን ፕሬዚዳንት እንደሚያደንቁም ሚኒስትሩ አክለው ተናግረዋል። አኔታ ፖል ከጆሃንስበርግ ያደረሰችን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። የፊፋው ፕሬዚደንት ሴፕ ብላተር ትላንት ማክሰኞ ስልጣን እንደሚለቁ ሲያስታውቁ የዩናይትድ ስቴትስ ህግ አስከባሪ ባለሥልጣናት እርሳቸው ፌዴራል መንግስቱ የጀመረው የሙስና ወንጀል ምርመራ ትኩረት ጥሎባቸዋል ሲል ከሰጠው መረጃ ጋር ተገጣጥሟል። ባለፈው ሳምንት የዩናይትድ ስቴትስ ፍትህ ሚኒስቴር በፊፋ ባለሥልጣናትና የስፖርት ኃላፊዎች ላይ ክስ መስርቶ ዐሥራ አራት ሰዎችን አስሯል። የቀረበባቸው ክስ ከአንድ መቶ ሃምሳ ሚሊዮን ዶላር በላይ ጉቦ ወስደዋል የሚል ነው። ዛሬ የደቡብ አፍሪካው ስፖርት ሚኒስትር ፌኬሌ እምባሉላ ጆሐንስበርግ ውስጥ ሲናገሩ ብላተርን አወድሰው ሴፕ ብላተር ለረጅም ዓመታት ከአፍሪካ እግር ኳስ ባለሥልጣናት ድጋፍ ነበራቸው፣ ብለዋል። ሰብ ብላተር በቅዱ ውስጥ የነበሩ አይመስለኝም። ነገር ግን የእርሳቸው በዚህ መልክ መለየት ያሳዝናል። እንደሚመስለኝ ደግሞ ብላተር የዓለም እግር ኳስ ዋንጫ ውድድርን ወደ አፍሪካ በታሪክ ለመጀመሪያ ጊዜ እንድናመጣ ስለረዱን ለተጫወቱት ሚና ሁሌም ሲታወሱ ይኖራሉ። እምበሉ ለአክለው ግን ደቡብ አፍሪካ ብዙ ትርፍ የሚያስገኘውን የዓለም እግር ኳስ ዋንጫ ውድድር ለማስተናገድ ገንዘብ በጉቦ መልክ ከፍላለች የሚለውን በዩናይትድ ስቴትስ የቀረበ ክስ ሙሉ በሙሉ ውድቅ አድርገዋል። የተከፈለው አስር ሚሊዮን ዶላር እግር ኳስን በታዳጊ ሀገሮች ለማበልጸግ በታቀደ የተሰጠ ሕጋዊነትም ያለው አሰራር ነው ሲሉ አብራርተዋል። ኤፍቢአይን ጨምሮ ለማንኛውም ወገን ክፍያው ጉቦ አለመሆኑን ለማስረዳት ተዘጋጅተናል። በፈለጉበት ጊዜ መምጣት ይችላሉ። ዝግጁ ነን። ቡጢኛውን ፍሎይድ ማይዌዘርን ለማየት ወደ አሜሪካ በቅርቡ ስለመሄድም በመንገድ ሊያገኙኝ ይችላሉ። ገንዘቡ እንዴት እንደ ተላለፈ ልገልጽላቸው ዝግጁ ነኝ። ለምን እንደ ተከፈለ ጭምር አስረዳቸዋለሁ። ስለዚህ ልናስረዳቸውና ጉቦ አለመሆኑን ልናሳምናቸው ተዘጋጅተናል። የስዊዘርላንድ ባለሥልጣናት በበኩላቸው በ2018 ሩሲያ፣ በ2022 ኳታር የዓለም ዋንጫን ለማዘጋጀት ዕድሉ የተሰጣቸው ጉቦ በማቀበላቸው መሆን አለመሆኑን እየመረመርን ነው ብለዋል። ሰለሙን እናመሰግናለን። ቀጥሎም ያለው የስፖርት ነገር ነው። እንግዳ አሉ አይደለም፣ የሚተነትኑ ይሄንን ጉዳይ። እንግዳዬ በስፖርት ቤተሰባቸው የሚታወቀው የአቶ ይድነቃቸው ተሰማ ልጅ አቶ ታደለ ይድነቃቸው። አቶ ይድነቃቸው ማን እንደሆኑ ማብራራት የሚያስፈልግ አይመስልም፣ የእግር ኳስን አውቆ አቶ ይድነቃቸውን የማያውቅ የለምና። በቅድሚያ አመሰግናለሁ። አቶ ወታደር ሂድነቃቸው የእግር ኳስ ነገር ሲነሳ እንግዲህ የሂድነቃቸው ቤተሰብ በቅድሚያ ይጠራልና የፊፋን ጉዳይ በተመለከተ ወደ እርስዎ የደወልነው ለዚህ ነው። ስለ ትብብሮ አመሰግናለሁ። አስቀድሜ እኔ ነኝ እጅግም አመሰግነው የሂድነቃቸውንም በዚህ አጋጣሚ ለሁልጊዜው ስላስታወሳችሁት በጣም አመሰግናለሁ። መልካም የፊፋው ፕሬዚዳንት ለአምስተኛ ጊዜ አይመረጡም ወይም አይወዳደሩም ሲባል እንደውም ውድድር ውስጥ ገብተው ወዲያው ባለፈው ደግሞ እንደገና ወሬው ሳይጣጣምና በደም ሰው እንትን ሳይል ከስራቸው ለቀቁ። አሁን እንደውም መጨረሻ ላይ ዛሬ ያነበብነው ዜና በሙስና እንደሚጠረጠሩና ምርመራ እየተካሄደባቸው እንደሆነ ነውና በአጠቃላይ ይሄን ሁኔታ እንዴት ያውታል አቶ ታደለ? እኔ መጀመሪያ ላይ እውነቱን ለመናገር የኤፍቢአይ በጉዳዩ መግባት ቅር አሰኝቶኝ ነበር በብዙ መልኩ ስለሚተረጎ ፊፋ ነጻ ድርጅት ነው። እንደምታውቁት በአገራት እንኳን በፌዴሬሽኖቻቸው ጉዳዮች ጣልቃ መግባት አይችሉም። በዚህ ምክንያት ትንሽ ቀር ብሎ ነበር። ግን በኋላ ላይ ሳየው በተለይ ትናንት የወጣው የአስር ሚሊዮን ዶላር ከፊፋ ወደ ደቡብ አፍሪካ ከደቡብ አፍሪካ እጅግ በፊፋ ውስጥ ታዋቂ የገንዘብ ጠር የሆኑ ሰው ወደ ዋርነር መተላለፉ ከፍተኛ ጥርጣሬ፣ ጥርጣሬ ሳይሆን በእርግጠኝነት ፊፋ ውስጥ ከባድ የገንዘብ ችግር እንዳለ ያሳያል። ሙስና መታየቱ ማለት ነው። ብላተር አስር ሚሊዮን ዶላር ከፊፋ ሲወጣ አላወቁም ብሎ ለማመን ያስቸገራል። ካላወቁም ችግር አለ ታወቁም ችግር አለ። በሁለቱም ምክንያት እንትን ማድረጋቸው የስራ መልቀቂያ ማቅረባቸው ለእኔ ትክክለኛ ውሳኔ ነው። እንደውም ፌስቡኬ ላይ ወዲያው ነው ብራቮ ብላተር ብዬ የጻፍኩት። ምክንያቱም እስከዚህም ድረስ መግፋት አልነበረባቸውም። እንዲህ ያሉ ችግሮች እንዳሉባቸው ካወቁ ሲያውቁ ደግሞ ወዲያውኑ መውጣታቸው ፊፋ ላይ ሌሎች የተወሳሰቡ ችግሮች ከመፈጠራቸው በፊት መሆኑ በጣም ጥሩ ነው። ይሄ ሁኔታ ግን የት ድረስ ሊሄድ ይችላል? በነገሩ ላይ ደቡብ አፍሪካ እጄ የለበትም ብለው ባለስልጣኖቹ ደጋግመው ይናገራሉ። የሚኒስትሩ እንደውም ተናግረዋል ግን ሙስና እስከ ተፈጸመ ድረስ ደግሞ ኤፍቢአይ መግባቱም ምናልባት እርሶም ቅር አሰኝቶ የነበር ብለዋል። መጀመሪያ እንዲያውም በኢትዮጵያ አንዳንድ ሰዎች ጋር ስደውል ይሄ እንደው የምዕራባውያን እጅ ነው እንጂ ሰውየው እዚህ ደረጃም የሚጠረጠሩ አይደሉም ብለው በእሳቸው ላይ የሚካሄደውን ምርመራ የሚቃወሙ ሰዎች እንዳሉ አውቃለሁ ሰምቻለሁ። እና የት ድረስ ሊሄድ ይችላል? ይሄ ምርመራ ምን ይሆን መጨረሻው? አሁን ካለው ሁኔታ በአጠቃላይ ደቡብ አፍሪካ ብትሆን በወንጀል ውስጥ እንዳለች መካድ የምትችል አይመስለኝም። ብትክድም ብዙ አያስኬዳትም። ብላተርም ቅድም እንዳልኩት ነው፣ ካላወቁም በብቃት ማነስ መውረድ አለባቸው፣ ካወቁም በወንጀል ውስጥ ተሳታፊ ናቸው እና መቆሚያ የሌለው እና አጠቃላይ ስራ አስፈጻሚ ኮሚቲ ከፍተኛ ችግር ውስጥ ያለ ነው የሚመስለኝ። ደቡብ አፍሪካ ግን ለምን ነፃ አያወጣትም? ምንም አልፈጸምኩም ብለው ደጋግመው ከተናገሩና እንደቀረበባ- ወይም እጃቸው እንዳለበት መረጃ ካልቀረበ ምን ይሆናሉ? አይቀርላትም ስላ ችግር አለ፣ ችግር አለ። አስር ሚሊዮን ዶላር ደቡብ አፍሪካ ከፊፋ ተቀብላ ወደ ሌላ በሷ ደረጃ ወዳለኝ እንደውም እያገንዘብ ለአንድ ኮንፌዴሬሽን ነው የተላቀው። ለኮንፌዴሬሽን መላክ ከተፈለገ ፊፋ በቀጥታ ለኮንፌዴሬሽኑ መላክ አለበት። ለምንድን ነው ደቡብ አፍሪካ አቀባባይ የሆነችው? ይሄ እንደ ገንዘብ ሎንድሪንግ አይነት ነገር ነው። ፊፋ ለጃክ ወርነር እኔ ያልሰጠሁም ለማለት ደቡብ አፍሪካን እንደ አቀባባይነት ተጠቅሞባታል። እኔ እንደውም ዛሬ የደቡብ አፍሪካው የኦርጋናይዚንግ ኮሚቴ ቸርማን የነበረ ዳኒ ጆርዳን አለመቅረቡ ራሱ ግልጽ ምልክት ነው። የግድ መገኘት ነበረበት። ያን ገንዘብ አቀባብለዋል። እንግዲህ ወርነር ከዛን ጊዜም በፊት ጀምሮ ተጠርጣሪ ናቸው። ለዛ ሰው ፊፋ መላክ ስላልፈለገ ደቡብ አፍሪካን ተጠቅሟል። ደቡብ አፍሪካ ለኮንካካፍ ያን አይነት ገንዘብ የምትረዳበት የገንዘብ አቅሙም የላትም፣ ምክንያቱም የላትም እና ይሄ ሊገሲ የሚባለው ነገር ሊጋሲ ፊፋ ውስጥ አፍሪካ ያላት መብት አፍሪካ የዓለም ዋንጫን ለማዘጋጀት ያላት መብት የሚገዛ መብት አይደለም። በብዙ ትግል የተገኘ መብት ነው። እንደው በአጠቃላይ ኒያቶ አዲሱ ባለፈው ሳምንት የነበረኝ እና በዚህ በአሁኑ ያለው አስተያየት አንድ አመለካከት ፍጹም የተለያየ ነው። ከፍተኛ ሁሉንም የሚያነካካ ችግር እንዳለ ነው። ትናንትና ደግሞ ከብላተር አነጋገር አንድ የወሰድኩት ነጥብ ምንድን ነው? እንግዲህ እንደምታውቁት የዚህ የፊፋ አወቃቀር የፊፋ ስራ አስፈጻሚ ፕሬዚደንቱን የሚመርጠው ጠቅላላ ጉባኤው ነው። የፊፋን ስራ አስፈጻሚ አባላት ግን የሚመርጧቸው አህጉራዊ ኮንፌዴሬሽኖች ናቸው እና የፊፋ ፕሬዚደንት እነሱ ላይ ነው የሚተማመነው። ብላተር ትናንት አንድ የጠቆሙት ነገር ኮንፌዴሬሽኖቹ ተጽዕኖ እንዳደረጉባቸው ነው እና ይሄ ዲፕሩትድ ሪስትራክቸሪንግ ያሉት ስር ነቀል የሆነ የለውጥ ስራ በፊፋ ስራ አስፈጻሚ ኮሚቴ ላይ ያሉት ከዛ ጋር የተያያዘ ነው እና ብዙ ተጽዕኖ እንደነበረባቸው በግልጽ ታይቷል። እንደውም ሰሞኑንም በተከታታይ የሚያወጡ ይመስለኛል። እንግዲህ ሁኔታውን እየተከታተልን እንደዚሁ መልሰን እናገኘታለን። አቶ ታደላ የድነቃቸው በጣም አመሰግናለሁ። ስለ ጊዜው ደህና ግንዛቤ አድማጭ ያገኛል። እንቀጥልበታል። ሌሎችም የስፖርት ሰዎች እያናገርን የህዝብ አስተያየትን እየሰበሰብን ነው። ለዛሬው እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ። በጣም አመሰግናለሁ አቶ